ጤና ስጥልኝ እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት ሐምሌ 4 2013 ዓ ም የጋቢና ቬይ መሰናዶ ጀመረ ለምሽቱ እንደተለመደ ሁሉ በሳምንት ውስጥ ከተሰሙት ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ይሆናሉ ያልናቸውን መራርጠን ይዘንላችኋል። እደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆኑ ሳስተናግዳችሁ አመሻለሁ። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን አሁን ወደ ዘገባዎቻችን እንሻገራለን። ያው ዘገባችን ወደ ቱሪዝሙ ዘርፍ ይወስደናል። የበርካታ ወጣት ኢትዮጵያውያን ኑሮ የተመሰረተበት የቱሪዝሙን ዘርፍ ለማስፋፋት ኢትዮጵያ አዳዲስ መላዎችና ሀሳቦችን እያስተዋወቀች ትገኛለች ይለናል ይህ ዘገባ። በዚህ ረገድ የሚጠቀሰው ደግሞ ሀገሪቱን ለተለያዩ ዓለም አቀፍ የስፖርት ቤተሰቦች መናገሻ የማድረግ አዲስ እቅዷ ነው፤ የስፖርት ቱሪዝም ይባላል። ስለ ጉዳዩ ለማወቅ የቱሪዝም ኢትዮጵያ ዋና ዳይሬክተር የሆኑትን አቶ ስለሺ ግርማን ሀብታሙ ስዩም በዚህ ሳምንት በስልክ አግኝቷቸው ነበር። ሀብታሙ ስዩም የመጀመሪያ ጥያቄውን እንደሚከተለው አቅርቧል። ለመሆኑ የስፖርት ቱሪዝም ስንል ምን ማለታችን ነው? ኢትዮጵያስ የስፖርት ቱሪዝምን እንደ አንድ የጎብኚዎች መስህብ ለመጠቀም ለምን ፈለገች? የስፖርት ቱሪዝም ላለፉት ጊዜያት ያው በዓለም አቀፍ ደረጃ ይሰራበት የነበረው የቱሪዝም አይነት ይታወቃል። አንደኛው ይሄ ለሌዥር ለመዝናናት ለሆሊዳይ ሰዎች ከቦታ ቦታ የሚዘዋወሩበት ቤተሰብ ለመጠየቅ የሚሄዱበት ሁኔታ ነው የነበረው። በሁለተኛ ደረጃ ያለው የቱሪዝም አይነት ለስብሰባ፣ ለኮንፈረንስ፣ ለንግድ ሰዎች ከቦታ ቦታ የሚንቀሳቀሱበት ነው። እነኚህ የቱሪዝም አይነቶች ላለፉት ዓመታት በዓለም አቀፍ ደረጃም ገቢ ሲያስገኙ የቆዩ ናቸው። በአሁኑ ሰዓት የቱሪዝም እንቅስቃሴው ወይም ግሎባል የማርኬት ትሬንዱ እየሄደ ያለው አክቲቪቲ ቤዝድ ወደ ሆኑ ሰዎች ፓሲቭ ሆነው አንድን ቦታ ሌላ አካል እያስረዳቸው መጎብኘት ብቻ ሳይሆን በጉብኝቱ ፕሮሰስ ውስጥ እነሱ ንቁ ተሳትፎ እንዲኖራቸው ወይም አክቲቪቲ ውስጥ መሳተፍ የሚችሉበት ሁኔታዎችን መምረጥ ጀምረዋል። ሶ ይሄ አክቲቪቲ ቤዝድ የምንለው የቱሪዝም አይነት ለምሳሌ ከዚህ በፊት ቱሪስቶች ቡና ሲፈላ ያዩ ይሆናል ወደ ኋላ እየቆየ የማርኬት ትሬንዱ የመጣው ደግሞ ማየት ብቻ ሳይሆን መቅመስ ይፈልጋሉ። አሁን ራሳቸው አፍልተው ራሳቸው መጠጣት ይፈልጋሉ። ሶ ወደ አክቲቪቲ ቤዝድ የቱሪዝም እንቅስቃሴው በዓለም አቀፍ ደረጃ ሲመጣ ኢትዮጵያም በዓለም አቀፍ ደረጃም ልዩ ትኩረት እያገኘ ያለው አንዱ የስፖርት ቱሪዝም ነው፣ ከዚህ ከአክቲቪቲ ቤዝድ ከምንላቸው የቱሪዝም አይነቶች ውስጥ ማለት ነው ይሄ የስፖርት ቱሪዝም ሁሉም ሀገራት እኩል የስፖርት ቱሪዝም ማዕከል የመሆን ጸጋ የላቸውም። ኢትዮጵያ እንደሚታወቀው በጣም በርካታ የሚባሉ ከሶስት ሺህ ሜትር በላይ የሚሆኑ ምናልባት ካልተሳሳትኩ ቁጥሩን ከአርባ በላይ የሚሆኑ ከሶስት ሺህ ሜትር በላይ ከባህር ጠለል በላይ የሆኑ ተራሮች ያሉባት ሀገር ናት። በዚህ መልክዓ ምድር ውስጥ ሰዎች የፊዚካል ኤክሰርሳይዝ ወይም የአካል ብቃት እንቅስቃሴዎችን ለማድረግ ሩጫ፣ ተራራ መውጣት የቤዝ ጃምፒንግ፣ ሀይኪንግ ነ ይህን ሁሉ እንቅስቃሴዎች ማድረግ የሚችሉባት መልካም ምድር ነው ያላት። በዚህ ምክንያት በርካታ የዓለም ሀገራት የሚያደርጉትን የስፖርታዊ ውድድር ዝግጅት በኢትዮጵያ ማድረግ ከጀመሩ ቆይተዋል። በቅርቡ የዛሬ ስድስት ወር ገደማ በቱርክ ሀገር የሚገኘው አሁን ጃፓን ለሚካሄደው የዓለም ኦሎምፒክ ውድድር ቱርክ ሀገር ብሔራዊ የረዥም ርቀት ሯጮች የዝግጅታቸውን የስፖርታዊ ውድድር ዝግጅታቸውን ያደረጉት እዚሁ ኢትዮጵያ ውስጥ በአዲስ አበባ ቅርብ ርቀት በሚገኘው በሱሉልታ ነበር። እነኚህን የስፖርት ቲም በቱሪዝም ኢትዮጵያ በኩል አግኝተን አዲስ አበባ ውስጥ ያሉ የቱሪስት መስህቦችን እንዲጎበኙ እንጦጦ፣ የአዲስ የተሰራው ድንቅ የቱሪስት መዳረሻ እዛ አካባቢ ላይም የሚፈልጓቸውን እንቅስቃሴዎች ለስፖርት ማድረግ እንደሚችሉ የማሳየት ስራዎችን ሰርተናል። ሶ እንግዲህ ኢትዮጵያውያን ብቻ የስፖርትና ልዩ ልዩ እንቅስቃሴ የሚያደርጉበት ሳይሆን ዓለም አቀፍ ሯጮችም ብሔራዊ ቡድናቸውን ወደ ኢትዮጵያ እየላኩ እየላኩ ሩጫ እና የተለያዩ የስፖርት እንቅስቃሴዎችን ልምምድ የሚያደርጉበት ሆኗል ማለት ነው እና የስፖርት ቱሪዝም የምንለው አንዱ ዓለም አቀፍ ስፖርተኞች ወደ ኢትዮጵያ መጥተው የሚያደርጉት ስፖርታዊ ዝግጅትና እንቅስቃሴ አንዱ መገለጫ ሊሆን ይችላል የስፖርት ቱሪዝም የምንለው። ለምሳሌ ኢትዮጵያ ውስጥ የተለያዩ የእግር ኳስ ውድድሮች ይካሄዳሉ። እነኚህም የስፖርት ቱሪዝም አንድ አካል ልናደርጋቸው እንችላለን። የስፖርት ኤቨንቶች ማንኛውም የስፖርት ቱሪዝም መገለጫዎች ናቸው። በሶስተኛ ደረጃ አሁን ቶኪዮ የሚካሄደው የዓለም ኦሎምፒክ ውድድር እንግዲህ እዛ ሀገር ላይ መላው ዓለም ስፖርተኞችን የስፖርተኞቹን አሲስት የሚያደርግ ማንኛውም አይነት ክሩ ተጨማሪ የሚዲያ አካላትን ጎብኝና ተመልካቾችንም ጭምር ቀልብ የሚስብ እጅግ በጣም ከፍተኛ ገቢ የሚያስገኝ ድንቅ ዓለም አቀፍ ኩነት ነው ማለት ነው። የስፖርት ቱሪዝም መገለጫ እና ማሳያ ነው። ፍሬ ስፖርት በአትሌቲክሱ ዘርፍ ካነሳን የአዲስ አበባ ዙሪያ አንዳንድ ስፍራዎች ለመሰሉ የቱሪዝም እንቅስቃሴ የተመቹ ናቸው። የብስክሌትን ስፖርት በተመለከተ ደግሞ የሰሜን ኢትዮጵያ አንዳንድ ስፍራዎችም ተመራጭ ሲሆኑ፣ አንዳንዴ ይታያል። ሌሎች ስፍራዎችስ ለመሰል ዓላማ እንዲውሉ ምን እያደረጋችሁ ይገኛል? ኢትዮጵያ የተለያዩ ስፍራዎች እና የተለያዩ ሕዝቦች መኖሪያ ሀገር እንደመሆኗ መጠን እነዚህ ስፍራዎችም ተጨማሪ ከበረከቱ እንዲካፈሉ ምን እያደረጋችሁ ነው? በጣም ጥሩ። እንግዲህ በኢትዮጵያ ደረጃ የስፖርት ቱሪዝምን ስናስብ በአትሌቲክሱ ዘርፍ ከቦቆጂ በርካታ ኢትዮጵያን አትሌቶች ከወጡበት ማዕከል ጀምሮ በሰሜን ኢትዮጵያ እስከ ሰሜን ተራሮች ብሔራዊ ፓርክ የተለያዩ መልክዓ ምድሮች ድንቅ የሆነ የስፖርት ቱሪዝም አቅም ያላቸው ናቸው። ይህን ታሳቢ አድርገን ከኢትዮጵያ የአትሌቲክስ ፌዴሬሽን የስራ ኃላፊ ከአትሌት ገራርት ሁሉ ጋር ኦልሬዲ ቱሪዝም ብራንዳችን መለያ የሆነውን የምድረ ቀደምት አምባሳደር አድርገናቸዋል። እሱን ተከትሎ ኢትዮጵያ ውስጥ በሁሉም ቦታዎች የአትሌቲክስ እና ሌሎች ስፖርቶችም ጭምር ሊያድጉ የሚችሉ አሁን የባይክል የባይኪንግ እንቅስቃሴዎች ባለፈው ጋቸና የሚባል ወደታች ወደ አዋሽ አካባቢ የሚገኝ እስከ አጼ ምንልክ ቤተ መንግስት ድረስ የባይክል የሳይክል ውድድሮችን አድርገናል። ሶ እነኝህ ውድድሮች እንግዲህ ኢትዮጵያ የሩጫ ብቻ ሳይሆን የሳይክል ከፍተኛ የውድድር ማዕከል መሆን እንደምትችልና የስፖርት ቱሪዝም አቅም እንዳላት መገለጫ ነው። ይህን ተከትሎ የአትሌቲክስ ፌዴሬሽንን የቱሪዝም መለያ ብራንዳችን የምድረ ቀደም አምባሳደር አድርገን ሹመናል። ጎን ለጎን ከስፖርት አሰልጣኞች ስፖርተኞች፣ አለም አቀፍ ቀደም እንዳልኩት ብሔራዊ ቡድኖች የቱርክን ጨምሮ ግንኙነት ስራዎችን ሰርተናል። እንቅስቃሴዎችንም ጀምረናል። የስፖርት ማዕከልና ፋሲሊቲዎችንም አስጎብኝተናል። እንግዲህ የሚቀረን በዚህ በሁለት ሺ አስራ አራት አመተ ምህረት በአስር አመት የሀገር አቀፍ መሪ እቅድ ስፖርት ቱሪዝም፣ የሀገር ውስጥ ቱሪዝም እና የቀጠና ቱሪዝም የቀጠና ቱሪዝም የምንለው አዲስ አበባ ኢትዮጵያ ከጎረቤት ሀገራት ጋር አብራ በቱሪዝም እንቅስቃሴው ላይ መስተሳሰር እና የጋራ ፓኬጅ ቀርጾ ማስተዋወቅ የሚል ሳቢ ያለው ነው። እነኝህን ነገሮች አሁን በሁለት ሺህ አስራ አራት ከምንሰራቸው ውስጥ ናቸው እና ስፖርት ቱሪዝም ላይ ብዙ አልሰራንም እስከ ዛሬ። ከዚህ በኋላ ግን ለመስራት ቆርጠን ተነስተናል። ዓለም በትኩረት የሚከታተለው የኦሎምፒክ ውድድር ይካሄዳል በጃፓን ቶኪዮ። መሰል ስፖርታዊ መድረኮች ኢትዮጵያ ያላትን እምቅ ሀብት ለማስተዋወቅ የሚጠቅሙ አይነት ናቸው ተብሎ ይታሰባል። ምን እያደረጋችሁ ነው? በዚያ መድረክ ላይ የሚሳተፉ ሰዎችን አግኝታችሁ ለማነጋገር ወይንም ደግሞ በአጠቃላይ መድረኩ ላይ ትኩረታቸውን ያደረጉ የስፖርቱ ዓለም ሰዎችን ወደ ኢትዮጵያ መጥተው በዚህ እድል ተጠቃሚ እንዲሆኑ ለማስተዋወቅ ምን አይነት መላዎችን እየፈጠራችሁ ትገኛላችሁ? ይላችሁ፣ ኦሎምፒክን በሚመለከት ከቅድም በገለጽኩት ደረጃ ከአትሌቲክስ ፌዴሬሽን ከደራርቱ ቱሉ፣ እንዲሁም ከተጨማሪ የዛ ጃፓን ሀገር የኢትዮጵያን አጠቃላይ ኤቨንቱን ማኔጅ ከሚያደርገው ተወካይ እና አትሌቶቻችን ከሚያሰለጥኑ አሰልጣኞች ጋር ውይይት አድርገን የኢትዮጵያን የቱሪዝም መለያ ብራንድ ምድረቀደምት ማስታዋወቅ የምንችልበት ሁኔታዎች ላይ ስምምነት አድርገናል። ጎን ለጎን ሄማሬስ ከሚባል አንድ ካምፓኒ ጋር እነኝህን አትሌቶች በውድድር በሚያደርጉበትና በሚያሸንፉበት ጊዜ እንዲሁም የኦሎምፒክ የሚፈቅዳቸው የማስተዋወቅ ስራዎችን ኦሎምፒክ ትንሽ ሪጂድ የሆነ ባህሪ አለው። እዛ ቦታ ላይ የተለያዩ ትልልቅ ኤግዚቢሽኖችን መስራት አስበን ስንነጋገር እሱ ላይ ፈቃደኞች አልሆኑም። እስካሁን ድረስ ምንም ያ ኮንፈርሜሽን አላኩልንም። ነገር ግን አትሌቶቹን መጠቀም በምንችልበት ደረጃ አሰልጣኞቻቸው አጠቃላይ ከኢቨንቱ አዘጋጅና ከአትሌቲክስ ፌዴሬሽን ኃላፊ ጋር ተስማምተናል። ሰ በእርግጠኝነት አሁን በሚኖረው ኦሎምፒክ ላይ ምድረ ቀደምት የኢትዮጵያ ቱሪዝም መለያ ብራንድና ባንዲራ ጎልቶ የሚወጣበትና የሚታይበት ይሆናል ብዬ ያምናል። በስተመጨረሻ እንደዚህ ያሉ መሰል ስራዎች የቱሪዝም ዘርፎች ለወጣቶች የሚሰጡት ጥቅም ምንድን ነው? የዚህ የስፖርት ቱሪዝም እንደ አንድ ኤቨንት ነው የምናየው ኤቨንት ነው ኤቨንት ነው የሚሸጠው እንደ አንድ የቱሪዝም ፕሮዳክት ሆኖ እና በዚህ ፕሮሰስ ውስጥ መጀመሪያ የኢኮኖሚ ተጠቃሚነት የሚመጣው የስፖርት ቱሪዝም ትልልቅ ኤቨንቶች በሚዘጋጁ ጊዜ በዝግጅቱ ላይ እጅግ በጣም በርካታ የሚባል ጊዜያዊ፣ የተወሰነ ቁጥር ያለው ቋሚ የስራ እድል በቀጥታም በተዘዋዋሪ መንገድ የመፍጠር እድል አለው። ስለዚህ ለኢኮኖሚው ከፍተኛ የሆነ የገቢ ማስገኛ ጠቀሜታ አለው ማለት ነው። ጎን ለጎን የስፖርት አክቲቪቲው ከኢኮኖሚ ጠቀሜታው ባሻገር ማንኛውም የስፖርት እንቅስቃሴ ለአንድ ማህበረሰብ ጤናው የተጠበቀ እንዲሆን እና ማንኛውንም አይነት ችግር የመቋቋም አቅም ያለው የአኗኗር ዘይቤው የላይፍ ስታይል ባህሪውንም የተሻለ እንዲሆን ከማድረግ አንጻር ጉልህ ድርሻ ወይ ሚና ይኖረዋል ብዬ አምናለሁ። በዚህ በስፖርት የታመጠው ትውልድ ችግሮችን የመቋቋም ረዥም ሰዓት የመስራት ጤናማ የመሆን እና እንደ ዜጋ በዓለም አቀፍ ደረጃም አስተዋጽኦ ማድረግ ያለበትን ነገሮች ማድረግ የሚችል ትውልድ እና የተሻለች ዓለም የተሻለች ሀገር ከመፍጠር አንጻር ከፍተኛ ሚና አለው። እጅግ በጣም አመሰግናለሁ። አቶ ሰለሺ ግርማ የቱሪዝም ኢትዮጵያ ዋና ዳይሬክተር ስለ ስፖርት ቱሪዝም ስለአብራሩልን ስለነገሩን በእጅጉ አመሰግናለሁ። መልካም ቀን ይሁንልዎት። እግዚአብሔር ይስጥልኝ። ይህንም አመሰግናለሁ በማዳምጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የይሁድ ምሽት የጋቢና ቬ መሰናዶን ነው። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያልናቸውን ይዘንላችኋል። ተከታዩ ዘገባ ደግሞ ስለ ጾታ እኩልነት ነው። ከተባበሩት መንግስታት የልማት ግቦች መካከል በሶስተኛ ደረጃ የተቀመጠው የሴቶች እኩልነት ነው። የሴቶች እኩልነትን በጤናው በትምህርትና በተለያዩ ዘርፎች ውስጥ ለማካተት የተለያዩ ጥረቶች የሚደረጉ ሲሆን ሀገር በቀል የሆነው ህይወት ኢትዮጵያም የሴቶች እኩልነትን ለማሳካት ወንዶችን በሙሉ እንደ ጥቃት አድራሽ ከመውሰድ ይልቅ መልካም አባቶችን በማበረታታትና በተምሳሌትነት በማውጣት እንዲሁም ለወንዶችና ና የሃይማኖት አባቶች ስለ ሴቶች እኩልነት አስፈላጊነትና ስለ ስነ ተዋልዶም ጭምር መረዳት የሚችሉበትን ሁኔታ በማመቻቸት ላይ እንዲሁም በማስተማር እየሰራ ይገኛል። ከተቋሙ ዋና ስራ አስፈጻሚ አቶ ጌታ አለም ካሳ ጋር አጭር ቆይታ አድርጌ ነበር። በዚህ ሳምንት ቆይታችን አቶ ጌታ አለም ስለ ተቋማቸው ህይወት ኢትዮጵያ እንቅስቃሴ ከሚያብራሩበት ይጀምራል። እንግዲህ ኢትዮጵያ ወንዶችን አገር ማደግ የሚያስችል ፕሮግራም ቀርጾ እየሰራ ነው። እንደምናውቀው እንግዲህ በተለይ በፊቶች ላይ፣ በህፃናት ላይ፣ በልጃገረዶች ላይ እየደረሰ ያለው ጥቃት ከጊዜ ወደ ጊዜ እየጨመረ ነው ያለው። እንግዲህ አንዱ ማህበራዊ መስተጋብር እየፈጠረ ያለው ሁኔታም ነው። ባህላችንም ማህበራዊ ነገራችንም ለወንዶች ቅድሚያ እየሰጠ ነው ያደግነው ሌሎቹ ያደጉት። ስለዚህ ያ ደግሞ እየፈጠረ ያለው ሌላ ጫና አለ። እንግዲህ ስለዚህ ለስርዓተ ጾታ እኩልነት እንዳይረጋገጥ የራሱን አስተዋጽኦ እያደረገ ነው ያለው። ስለዚህ በዚህ ምክንያት ሴቶች እንደምናየው ከትምህርታቸው በኋላ የመቀ ጦር ትምህርታቸው ላይ አቴንድ እንዳያደርጉ ማድረግ በአቅድዶ መርቶ ሊመጣ ይችላል። በጣናት ባሊቻ ሊመጣ ይችላል። በሌሎች ምክንያቶች ሴቶች የተጋላጭ የሆኑበት ሁኔታ ያለውና ስለዚህ እዚህ ላይ ወንዶች ትልቁ ነገር ሊጫወቱ ይገባል ምክንያቱም ስለህዋት ገድደ መብከር ወይም ፆታዊ ጥቃትን ፆታዊ ጠንቀሳን ስማለታ ወንዶች ናቸው ይህን የሚያደርጉ ይሄ ማለት ደግሞ ኢትዮጵያ ውስጥ ወደ መቶ ሚሊዮን ህዝብ ቢኖር ከዛ ውስጥ ሀምሳ ፐርሰንት ወንዶች ናቸው ዝነብልን ከዛ ውስጥ መቃ በጣም ብዙ መልካም ወንዶች አሉ መልካም አባቶች አሉ መልካም ወንዶች አሉ መልካም ባሎች አሉ ስለዚህ እነዚህ መልካም ነገር በማጎልበት ስለዚህ ጥቂት ሰዎች ማሻሻል አልቻልን የሚልም እንደምታመኑ ስለዚህ፣ ለምሳሌ ወንዶች አጋርነትን ወደ ጤና ውሰድ በተለያየ በጠንቷ አካባቢ እንድንመለከት ወሊድ አገልግሎት መቆጣጠሪያ ትምህርት የሚሰጠው ለሴቱ፣ ወንዶቹ በብዛት እየተካተፏል። ስለዚህ በዛ ምክንያት ኮንፍሊክት እና ሌሎች ነገሮች ሲፈጠሩ ይመለል ስነ ልቦና ጤና ፕሮግራም ውስጥ ወጣት ወንዶችን ወይም ደግሞ ባለትዳር ወንዶችን ማሳተፍ መቻል አንደኛ የልጅ ሁኔታን አቅበው መውለድ እንዲችሉ የሁለቱም ኃላፊነት ይሆናል። አሁን የአንድ ኃላፊነት ነው እየሆነ ያለው ለልጅ የታን እናስተምራታለን፣ ባሏ ደግሞ ልጅ መውለድ ይፈልጋል። ስለዚህ በሁለቱ መሀል የሀሳብ ልዩነትና ግጭት አለ ማለት ነው። ስለዚህ ምናልባት የልጅ አገልግሎት ስትጠቀሙ እንኳን ቢያገኛት ሲሆን ሊያደርስ የሚችለ ጾታዊ ጥቃት የከሳ ነው። ስለዚህ የስመተዋል በጤና ፕሮግራም ወንዶችን መሳተፍ ቢችሉ እውቀቱ ቢኖራቸው ጥቅሞ ለራሳቸው ነው፣ ለሴቷ ብቻ አደለም። ስለዚህ የምናስተምራቸው ወንዶች የእኛ ፕሮግራም የተከታተሉ ወንዶች በዚህ ፕሮግራም ውስጥ ማለት እንዲችሉ እያደረግን ያለው ከሴቶች ተራ አጋራቸው ጋር ጤና ጣቢያን መጎብኘ። ስለዚህ እነዚህ ነገሮች ቢመጡ የስርዓት ፆታ እኩልነት በተወሰኑ ደረጃ ሊረጋጋ ይችላል ብለን እናምናለን። ሌላው ከፆታዊ ጥቃት አንጻር በከተማ ወይም በገጠር የምናየው ወንዶች ጥቃት ወደርሱ የምናየው ስለዚህ በጥቃቱ ወንዱ ራሱ ተጎጂ ነው፣ ሴቷን ተጎጂ ነው። ስለዚህ እሱ በወንጀል ሊጠየቅ ነው፣ እሷ ላይ ደግሞ የደረሰ ሌላ አደጋ አለ። ስለዚህ ወንዱ እነዚህ በእጅ ላይ ያለውን ጉልበት፣ በእጅ ላይ ያለውን እውቀት፣ በእጅ ላይ ያለውን ገንዘብ፣ በእጅ ላይ ያለውን ስልጣን ወንድ ልጅ በአግባቡ ለመልካም ነገር መጠቀም ቢቻል አስተዋቁ ማደግ ይቻላል። ምንም ነው እንግዲህ ሕይወት ኢትዮጵያ እጅግ ልምድ አካብቷል። ከአስር ዓመት በላይ በስራ ላይ ቆይታል። እና ከዚህ አንጻር ወንዶችን ስለ ስነ ፆታ ማስተማሩ ላይ ምን አይነት ውጤቶች አስመዝግባችኋል? ምን አይነት ለውጦች እሳያችሁ መጀመሪያ ኢኒሽቲቭስ ሊጀምርና ኢኒሽቲቭ ስናደርግ እንደ አንድ ድርጅት የወንዶች ሀገርነት ፕሮግራም ወንዶ የአባቶችን ቀን እንደ መነሻ አክብረን ከአመት አትበት። ስለዚህ ዛሬ በተለያዩ ተቋማት በተለያዩ ሚዲያዎች የአባቶች ቀን አመት እየጠበቀ እየተከበሩ በዚህ መልካም አባቶች መልካም ወንዶች እየተመሰገኑ ነው ያሉት። እና ያ ምናልባት የምንፈልገውን ነገር እንደዚያ ማህበረሰቡ ብቻ አይደለም ድግ ሶሳይቲ ኦርጋናይዜሽኖችን በፕሮግራሞቻቸው የወንዶች አጋርነት በዚህ ነቶች ውስጥ ወደ ሀያ ስድስት ድርጅቶች ኢትዮጵያ ሚኒስትሪን እንዳደርጉ እናደርጋለን። ሌላው ሚዲያዎች ናቸው። የተለያዩ ሀገር ውስጥ ያሉ ሚዲያዎች የሥርዓተ ፆታ ፕሮግራሞቻቸው ውስጥ የወንዶች አጋርነት አስፈላጊ እንደሆነ በተለያዩ ፕሮግራሞቻቸው እየገለጽ ነው እያስተማሩ ያሉት ። ስለዚህ ይሄ ለኛ ትልቅ ስክሰት ነው፣ በሚዲያ ነው ይሰካል። ሌላ ትልቁ ነገር በተለይ አሁን የእምነት ተቋማት አባቶች ናቸው ትልቁን ሚና የሚጫወቱበት በህፃናት ጋብቻ ላይ እና ያለዕድሜ ጋብቻም ከፍተኛ ሁኔታ እየተናገሩ ነው ያሉት። ይህም አንዱ እያየን ያለነው ለውጥ ነው። ስለዚህ ወንዶች አሁን በተፈለገ መልኩ የፕሮግራሞች ላይ እየገቡ ነው ማለት ነው። አቶ ጌታ አለም ካሳ ከአሜሪካ ድምፅ ጋር ለነበሩት ቆይታ እጅግ አመሰግናለሁ። Nigan's eyes look at the the wagon, the the the

فلاتي يا حكي كوانتي amati كل امتي يا وركي شمع برهاني يا مفتح ماي አድማጮቻችን አብራችሁን ስለሆናችሁ እናመሰግናለን። ጋቢና ቪኦኤ የሁድ ምሽት መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሞ ነኝ። በመርሃ ግብሮቻችን ላይ የሚኖራችሁን አስተያየቶች ሁለት ዜሮ ሁለት ሁለት ሁለት ሰባት ስድስት ሶስት ሰባት ዘጠኝ በሚለው የዋትሳፕ መስመር ላይ በመደወል በድምጽ ወይ በጽሁፍ ልታደርሱን ትችላላችሁ። እንዲሁም በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ ብጽፉልን ይደርሰናል። ተከታዩ ዘገባ ደግሞ ወደ ቴክኖሎጂ ይወስደናል። በዩናይትድ ስቴትስ ጠጥቶ በመንዳት ምክንያት ብቻ በየአመቱ የሺህ ሰው ህይወት ይቀጠፋል። ይህን ለመከላከል ታዲያ መኪናዎች ላይ የሚገጠም አዲስ የደህንነት መሳሪያ ተገኝቷል። ቴክኖሎጂ በብዛት ትምህርቱ ለአለም አቀፍ ገበያ ሲቀርብ፣ በተለይም ጠጥቶ በመንዳት አደጋ ምክንያት በየአመቱ በሺዎች የሚቆጠሩ ሰዎች ለሞት በሚደረጉባት ኢትዮጵያን ጀምሮ በብዙ ሀገራት የንጹሐንን ህይወት የሚያተርፍ ሊሆን ይችላል። የአሜሪካ ድምጽ ዘጋቢዋ ጁሊ ታቦ ያደረሰችን አዲሱን ቴክኖሎጂ የሚያስቃኘውን ዘገባ ስመኝሽ የቆየ በዚህ ሳምንት እንደሚከተለው አስደምጣን ነበረ። ወደ ዘገባው። ሰዎች ከመኪና ፊት ለፊት ሲቀመጡ ብዙም አይጨነቁም። ሞተር ያበራሉ ከዛ መኪናቸውን ያሽከረክራሉ። ከዚህ በኋላ ግን ጠጥተው ለሚነዱ ሰዎች ይህ ቀላል አይሆንም። ለመኪናዎች አዲስ ግኝት የሆነው የደህንነት መጠበቂያ ትንፋሽን በመለካት መኪናውን በሚያሽከረክረው ሰው ውስጥ ያለውን የአልኮል መጠን ማወቅ ይችላል። በሕግ ከተፈቀደው መጠን በላይ ከሆነ መኪናው አይንቀሳቀስም። የትንፋሽ መለኪያው ከመኪናው የተለያዩ ክፍሎች ጋር ተያይዞ የተገጠመ ሲሆን የአሽከርካሪውን ትንፋሽ የመሳብ አቅም አለው። ይህ አዲስ የደህንነት ገጽታ የሚሰራው ታዲያ ኢንፍራሬድ የተሰኘ የኤሌክትሮማግኔቲክ ጨረርን በመጠቀም ሲሆን ከአሽከርካሪው ትንፋሽ ውስጥ የሚወጣውን የአልኮልና የካርቦን ዳይኦክሳይድ ድብልቅ መጠን ይለካል። አዲሱ ግኝት ከትንፋሽ በተጨማሪም የመንካት የስሜት ህዋስን ማንበብ ይችላል። ይህ ደግሞ የሚሰራው አሽከርካሪው ሞተሩን ሲያስነሳ ወይም መሪውን ሲያንቀሳቅስ ሲሆን በውስጥ የተገጠሙት መለኪያዎች በአሽከርካሪው ጣቶች በኩል የሚያበራ ጨረር በመልቀቅ ከቆዳ ስር ያለውን የአልኮል መጠጥ ይለካል። ለአሽከርካሪዎች ደህንነት የአልኮል መጠጥ መለኪያ የተሰኘው ና በአብዛኞቹ የመኪና አምራቾች ድጋፍ የተደረገለት ይህ ፕሮግራም በዩናይትድ ስቴትስ ውስጥ በየአመቱ ጠጥቶ በመንዳት ምክንያት የሚጠፋውን ከ10 ሺህ በላይ ሞት ለመቀነስ ያለመ እንደሆነ የፕሮግራሙ የጋራ መስራች ና የመኪና አምራቾች ለትራፊክ ጥምረት ደህንነት የተሰኘው ድርጅት ፕሬዚዳንት የሆኑት ሮበርት ስትራስቡርግ ከአሜሪካ ድምጽ ጋር በስካይፕ ባደረጉት ቆይታ አስረድተዋል። የዚህ መርሃግበሩ ዋነኛ ዓላማ በከፍተኛ ሁኔታ ሊገታ የሚችለውን የህይወት መጥፋት ለማስቆምና ከሱም ጋር ተያይዞ የሚመጣውን ታላቅ የቤተሰብ ሀዘን ለማስቀረት ነው። የትንፋሽ መለኪያውን መሳሪያ በመሞከርና ከተጠቃሚዎች ምላሽ በማግኘት የቨርጂኒያ ክፍለ ግዛት የመጀመሪያው ሆኗል። ውጤቱ ምን እንደሚመስል ለማወቅም የግዛቱ የሞተር አሽከርካሪዎች መስሪያ ቤት ረዳት ኮሚሽነር የሆኑትን ጆርጅ ቢሾፕን በስካይፕ አናግረናቸዋል። When we as a team looked at the technology, it became very clear to me that this technology had the የመስሪያ ቤታችን ቡድን ቴክኖሎጂውን ሲያገኝ ልክ ለድህንነት እንደምናደርገው የመቀመጫ ቀበቶ አይነት ለውጥ ማምጣት የሚችል ቴክኖሎጂ እንደሆነ ወዲያውኑ የታየኝ። እኔ አንድ ልጅ አለኝ፣ በቃ አንድ እሱ ብቻ። እና እሱ ወደፊት የሚኖርበት ዓለም ጠጥቶ ማሽከርከር የሌለበት ሊሆን እንደሚችል ተስፋ እንዳደርግ አድርጎኛል። ይህ አይነቱ ተስፋ ነው አጥኚዎቹን አዲሱን ቴክኖሎጂ ወደ ገበያ እንዲያወጡ የሚያበረታታቸው። ቴክኖሎጂ በብዛት ተመርቶ ለዓለም ገበያ ሲቀርብ በተለይ ጠጥቶ በመንዳት አደጋ ምክንያት በየአመቱ በሺዎች የሚቆጠሩ ሰዎች ለሞት ለሚዳረጉባት ኢትዮጵያም የብዙ ንጹሐንን ሕይወት የሚያተርፍ ሊሆን ይችላል። የዓለም ጤና ድርጅት ስሌት መረጃ እንደሚያመለክተው በመኪና አደጋ ብዛትና በተጎጂዎች ቁጥር ብዛት ኢትዮጵያ በዓለም አስረኛውን ደረጃ ይዛለች። በጁሊ ታቦ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ we ስለነበረን ቆይታ እያመሰገንን የጋቢና ቪ ዝግጅታችንን እዚህ ላይ አጠናቀቅን። ሰለሞን አባተ በፕሮግራም አርቶቱ፣ ኤልያስ አስማሪ በቅንብሩ፣ እንዲሁም ደን ገረመው ፕሮግራሙ በመምራት ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብረናችሁ አምሽተናል። በዝግጅቶቻችን ላይ ያላችሁን አስተያየቶች ለ2022276379 የሚለው የዋትሳፕ መስመር ላይ በመደወል በድምፅ እንዲሁም በጽሁፍ ልታደርሱን ትችላላችሁ። በተጨማሪም በፌስቡክ ገጻችን ቪያ ማት ላይ ሀሽታግ ጋቢና ያላችሁ አድርሱን። በነገው ምሽት በመደበኛ መርሃ ግብራችን እንገናኛለን። በዚሁ እንሰናበታለን። ደህና ደሩ።